የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ነሐሴ 14 2013 ዓ ም ዝግጅታችን ጀመረ።

በትላንትናው ዕለት በደብረ ታቦር ከተማ ላይ ከአራት ጊዜ ያላነሰ ከባድ መሳሪያ ወሮሮ ንፋሀን ዜጎችን በአንድ ቤተሰብ ውስጥ እስከ አምስት ሰው ድረስ ህጻናትን ጨምሮ ህይወታቸው እንዲያልፍ አድርጓል። ሆስፒታሎች እዚህ ታርጌት ነበሩ፣ የሃይማኖት ተቋማት እዚህ ታርጌት ነበሩ። እኝኛው ደግሞ የደቡብ ጎንደር ዞን ዋና አስተዳዳሪ አቶ ቀለም ወርቅ ምህረቴ ናቸው። የኢትዮጵያ መንግስት በአሸባሪነት የፈረጀው ህወሓት በደብረ ታቦር ከተማ ነዋሪዎች ላይ አድርሶታል የተባለውን ጥቃት በተመለከተ የተሰናዳውን ዘገባ ከዜና በኋላ እናስደምጣችኋለን። ጤና ይስጥልኝ፣ የተከበራችሁ አድማጮች፣ እንደምናመሻችሁ። ዝግጅቶቻችንን የምናስተናግዳችሁ ጽዮን ግርማ ነኝ። ስርጭታችንን ደግሞ የሚያቀናብርልን ንጉሱ ታምሬ ነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም በአ ሰዓት ቪኦኤ አማርኛ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ አሃዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ። ጤና ይስጥልኝ፣ እንደምናመሻችሁ አድማጮች ዜናውን የማሰማችሁ ቆንጂት ታዬ ነኝ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዥ ኢትዮጵያ ያለችበት ወቅታዊ ሁኔታ እጅግ የሚያሳስባቸው መሆኑን በመግለጽ አሁን ሁሉም ወገኖች ችግሩ ወታደራዊ መፍትሄ እንደሌለው መገንዘብ የሚገባቸው ወቅት ነው ብለዋል። ዋና ጸሐፊ ጉቴሬዥ ይህንን የተናገሩት ትናንት የተከበረውን የዓለም የሰብአዊነት ቀን ምክንያት በማድረግ ነው። ጉቴሬዥ በተለየ ሁኔታ ያሳስበኛል ላሉት የኢትዮጵያ ወቅታዊ ሁኔታ ሶስት የመፍትሄ ሀሳቦችን በመሰንዘር ጥሪያቸውን አቅርበዋል። በምሽቱ አብይ ርዕስ ዝርዝሩን የያዘ ዘገባ እናቀርባለን። የሱዳን ጠቅላይ ሚኒስትር አብደላ ሀምዶክ በአጎራባች ደቡብ ሱዳን ጉብኝት ላይ ናቸው። ለሁለት ቀናት ጉብኝት ትናንት ጁባ የተጓዙት የደቡብ ሱዳን የሰላም ጥረት መጠናከር ስለሚችልበት መንገድ ለመነጋገር እንደሆነ ተገልጿል። ሃምዶክ ወደ ጁባ የተጓዙት የደቡብ ሱዳን ተቀዳሚ ምክትል ፕሬዚደንት ሪያክ ማቻር የሚመሩት ኤስፒኤልኤምኤ አይኦ ተብሎ የሚጠራው ቡድን በውስጥ የፖለቲካ ቀውስ ላይ በሚገኝበት በአሁኑ ወቅት መሆኑ ነው። የካርቱም እና የጁባ ባለስልጣናት ስለ ሀገሮቻቸው ግንኙነቶችም እንደሚወያዩ ይጠበቃል። ከዚያም በተጨማሪ ባለፈው ዓመት የሱዳን የሽግግር መንግስት በሀገሪቱ ከሚንቀሳቀሱ በርካታ ታጣቂ ቡድኖች ጋር ጁባ ላይ ስለተፈራረመው የሰላም ውል ተግባራዊነትም ያነሳሉ ተብሎ ተጠብቋል። ከሱዳን ጠቅላይ ሚኒስትር ሀምዶክ ጋር ወደ ጁባ የተጓዙት የሀገሪቱ የውጭ ጉዳይ ሚኒስትር ሜሪያም አልማህዲ የደቡብ ሱዳን የሰላም ውል ተግባራዊነት መጓተቱ የሀገራችንን አመራር አሳስቧል ብለዋል። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ወደ አፍጋኒስታን ወቅታዊ ዜና እናመራለን። በዚያ ያሉ የዩናይትድ ስቴትስ ኃይሎች ትናንት ሐሙስ ሦስት ሺህ የሚሆኑ ሰዎችን ከካቡል ማስወጣታቸውን ዋይት ሀውስ አስታውቋል። በካቡል ሐሚድ ካርዛይ አውሮፕላን ጣቢያ ግዙፉ ሲ 17 አውሮፕላን በ16 በረራዎች እያሳፈረ ካስወጣቸው መካከል 350 የአሜሪካ ዜጎችና ቤተሰቦቻቸው እንዲሁም ለጥቃት ተጋላጭ የሆኑና ልዩ ቪዛ እንዲሰጣቸው ያመለከቱ የአፍጋኒስታን ዜጎችና ቤተሰቦቻቸው ያሉባቸው መሆኑን ነው ዋይት ሀውስ ያመለከተው። የዩናይትድ ስቴትስ የጦር ኃይል ባለፉት 24 ሰዓታት ተጨማሪ ሰዎች ይዘው በ11 ቻርተር በረራዎች እንዲወጡ ማመቻቸቱን ዛሬ ከዋይት ሀውስ የተሰጠው መግለጫ አመልክቷል። ይህ በዚህ እንዳለ አሜሪካ ለረጅም ጊዜ በአፍጋኒስታን ያካሄደችው ጦርነት በትልቅ ትርምስ ከተጠናቀቀና ሀገሪቱን የተቆጣጠረው ታሊባን የፖለቲካ ማዕበል ካስነሳ በኋላም ቢሆን ፕሬዚደንት ጆ ባይደን በአቋማቸው እንደ ጸኑ ቀጥለዋል። ከፊታቸው የተደቀነውን አስጊ ሁኔታ የማለፋቸው ጉዳይም አሜሪካውያንን በብዛት ደህንነታቸው ተጠብቆ ከዚያች ሀገር ከማስወጣት አንስቶ ባሉ ውጤቶች ላይ የሚመረኮዝ መሆኑ እየተገለጸ ነው። የአሜሪካ ድምጿ ፓትሲ ዊዳኩስዋራ በዚህ ዙሪያ ያጠናቀረችውን ዘገባ ስመኝሽ የቆየ ታቀርባለች። ታሊባን ባለፈው ሳምንት ካቡልን ከተቆጣጠረ በኋላ በአውሮፕላን ማረፊያው የሚታየው ትርምስ ትላንትም ቀጥሎ ውሏል። ፕሬዚዳንት ጆ ባይደን ግን ከዚህ የተሻለ ዩናይትድ ስቴትስ ከአፍጋኒስታን በተሳካ ሁኔታ የምትወጣበት መንገድ ሊኖር አይችልም በማለት አሁንም በውሳኔያቸው እንደጸኑ ናቸው። ፕሬዚዳንቱ ከኤቢሲ የቴሌቪዥን ጣቢያ ጋር ባደረጉት ቃለ ምልልስ ማንም ታሊባን በዚህ ፍጥነት ስልጣን ይቆጣጠራል ብሎ ያሰብ አልነበረም በማለት ተናግረዋል። the, uh, somehow 300,000 troops we had trained and equipped was going to just collapse. They were going to give up. I don't think anybody anticipated it. ያሰለጠነውና ያስታጠቅነው 300 ሺህ ሰራዊት ይፈራርሳል ዝም ብሎ እጅ ይሰጣል ብሎ የገመተ የነበረ አይመስለኝም ሆኖም የአሜሪካ ዜጎችንና አጋዥ አፍጋኖችን ስርዓት ባለው መንገድ ማስወጣት አለመቻሉ እና በአሜሪካ ሲደገፍ የቆየው የአፍጋን ሰራዊት በፍጥነት መፈራረሱ ብዙዎች በባይደን ፖሊሲ ላይ ጥርጣሬ እንዲኖራቸው አድርጓል። ማይክል ኦሃንለን በብሩክሊን ተቋም የፖሊሲ ጥናት አጥኚ ናቸው። ፕሮፐር ፕላኒንግ ይህ የአመራር ብቃት ጉድለት ያመጣው ነው። ቀደም ብሎ በደንብ ባለመታሰቡና ባለመታቀዱ የደረሰ ችግር ነው። በጥቂት ቀናት ውስጥ ባይደን በአሜሪካን ያላቸው ድጋፍ በሰባት ከመቶ ወርዷል። ይህም ስልጣን ከያዙ ወዲህ የታየ ዝቅተኛው ደረጃ ነው። ከአፍጋኒስታን የመውጣቱን ሂደት ይደግፉ የነበሩ ደጋፊዎቻቸው ቁጥርም በ20 ነጥብ ወርዷል። ቀጣዩ እርምጃ አፍጋኒስታን የሽብርተኞች ማፍሪያ እንዳትሆንና በተለይ የሴቶችና ህጻናት ሰብአዊ መብቶች እንዲከበሩ ማረጋገጥ ሲሆን ዩናይትድ ስቴትስ የአፍጋን መንግስት በአሜሪካ ባንኮች ውስጥ ያስቀመጣቸው 9.5 ቢሊዮን ዶላር የሚገመቱ ንብረቶች መንቀሳቀስ እንዳይችሉ ማለቱን አግዳለች። በፓትሲ ዋዲኩስዋራ ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ስመኝሽን ለዘገባው አመሰግናለሁ። ወደ ኮቪድ-19 ዜናዎች ይሆናል የምናልፈው። አውስትሬሊያ ብዙ ህዝብ በሚኖርባቸው ሁለት ክፍላተ ሀገሯ ከአሁን ቀደም ባልታየ ደረጃ የበዙ የኮሮና ቫይረስ ተያዦች መገኘታቸውን አስታወቀች። ከፍተኛው የህዝብ ብዛት ባላት ኒው ሳውዝ ዌልስ በ24 ሰዓት ጊዜ ውስጥ 681 ተጋላጮች እንደተገኙ ነው የተገለጸው። ቪክቶሪያ ክፍለ ሀገርም ሜልበርን ከተማ ውስጥ 57 አዲስ የቫይረሱ ተያያዦች እንደተመዘገቡ ተገልጿል። አውስትሬሊያ ዴልታ የተባለውን የኮሮና ቫይረስ ዝርያ መዛመት እየተዋጋች ባለችበት በዚህ ወቅት በሜልበርን ከተማ ለስድስተኛ ጊዜ የእንቅስቃሴ እገዳ ታውጇል። ይህ በዚህ እንዳለ በዩናይትድ ስቴትስ ሙሉ በሙሉ የኮቪድ-19 ክትባታቸውን ወስደው ያጠናቀቁ ሶስት የመወሰኛ ምክር ቤት ሴኔተሮች ኮሮና ቫይረስ ይዞናል ሲሉ ዛሬ አስታውቀዋል። የሚሲሲፒው ሪፐብሊካን ሮጀር ዊከር፣ የኮሎራዶ ዲሞክራት ጃን ሂክን ሉፐር እና ከሁለቱም ፓርቲ ያልሆኑት የሜኑ ነጻው ሴኔተር አንገስ ኪንግ ናቸው። ክትባቱን መውሰዳችን በቫይረሱ ምክንያት በጽኑ እንዳንታመም ረድቶናል ብለን እናምናለን ሲሉ ተናግረዋል። ይህ በዚህ እንዳለ የኒው ዚላንድ ጠቅላይ ሚኒስትር ጃሲንዳ አርደን በሀገራቸው ባለፈው ረቡ የተገኘውና ከየካቲት ወር ወዲህ የመጀመሪያ የሆነው በቫይረሱ የተያዘ ሰው የተያዘው በዴልታው ዝርያ መሆኑን አስታወቁ። አርደን የግለሰቡን መያዝ ተከትሎ በመላ ሀገሪቱ የሶስት ቀን በትልቋ ኦክላንድ ከተማና ሰውየው ጎብኝቷት ነበር በተባለችው የባህር ዳር ከተማ ደግሞ ለአንድ ሳምንት የሚቆይ የእንቅስቃሴ ክልከላ ትዕዛዝ መስጠታቸው ይታወሳል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ቆንጅታዬን ለዓለም ዜናዎቹ እናመሰግናለን በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ነሐሴ 14 2013 ዓ ም ዝግጅታችንን ነው የተከታተላችሁ ያላችሁት ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን ቪኦኤ አምሃሪክ ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአህዱ ራዲዮ 943 ላይ እንደመጣለን። አሁን የዕለቱን አብይ ርዕስ እናስደምጣችሁ። ደብረ ታቦር ከተማ ላይ ትላንት የተተኮሰ ከባድ መሳሪያ ሲቪሎችን መግደሉን እና በከተማው ዙሪያ ባሉ ቀበሌዎች ላይም ድብደባ መፈጸሙን የደቡብ ጎንደር ዞን ዋና አስተዳዳሪና የአካባቢዎቹ ነዋሪዎች ለአሜሪካ ድምጽ ገልጸዋል። የደቡብ ጎንደር ዞን ዋና አስተዳዳሪ አቶ ቀለምወርቅ ምህረቴ ዛሬ የተተኮሱት ከባድ መሳሪያዎች በአርሶአደር መንደሮች ላይ መውደቃቸውን እና የደረሰውን ጉዳት በውል እንደማያውቁ ተናግረዋል። ጥቃቱን ተከትሎ በአሁኑ ሰዓት ከደብረባ ታቦር ከተማ ወደ አጎራባች ወረዳዎችና ቀበሌዎች የሚፈናቀለው ሰው ቁጥር እየጨመረ መምጣቱም ተሰምቷል። አስቴር ምስጋናው ዝርዝር አላት። በደብረ ታቦር ከተማ ላይ ትናንት በአራት ዙር የተኮሰው ከባድ መሳሪያ የአንድ ቤተሰብ አባላት የሆኑ አምስት ሰዎችን መግደሉንና ሌሎች ጉዳቶችን ማድረሱን የደቡብ ጎንደር ዞን ዋና አስተዳዳሪ አቶ ቀለም ወርቅ ምህረቴ ዛሬ ለአሜሪካ ድምጽ ገልጸዋል። ሕወሓት አድርሶታል የሚሉት ጥቃት ዛሬም በከተማው ዙሪያ ባሉ የገጠር ቀበሌዎች ላይ መቀጠሉንና በአምስት ዙር ተፈጽሟል በተባለው የዛሬው የከባድ መሳሪያ ተኩስ በአርሶ አደሮች መንደር ላይ ጉዳት መድረሱን ተናግረዋል። ትላንትና ላይ ከአራት ጊዜ ያላነሰ ከባድ መሳሪያ ወሮሮ ንጹሃን ዜጎችን በአንድ ቤተሰብ ውስጥ እስከ አምስት ሰው ድረስ ህጻናትን ጨምሮ ህይወታቸው እንዲያልፍ አድርጓል። ሆስፒታሎች የዚህ ታርጌት ነበሩ። የሃይማኖት ተቋማት የዚህ ታርጌት ነበሩ። ሁለቱ ደግሞ መኖሪያ ቤት ዜጎች በሚኖሩባቸው አካባቢዎች የነበረ ስለነበረ ነበረ። በዛሬው እለትም በርካታ ከባድ መሳሪያዎች በያፋደሩ መኖሪያ አካባቢ እየፈረዱ ነው የሚገኙት ግን እስካሁንም ድረስ እንግዲህ ደግሞ ለእኛ ሪፖርት ያልደረሱ ጉዳዮች ይኖራሉ። ሪፖርት በሚደርስ ጊዜ መረጃውን የምናጋራችሁ ነው። እስካሁን በሞካከራቸው የተለየ የደረሰ ነገር የለም። በተለይ ወደዚህ ወደ ጋሳኝ አቅጣጫ ባሉት አካባቢዎች በእሱ ትይዩ ባሉ ቀበሌዎች ላይ ነው። ምን ያህል ጊዜ ይሆናል የተኮሰው? ዛር ወደ አራት አምስት ጊዜ። በአንድ ግለሰብ መኖሪያ ቤት ውስጥ በወደቀው ከባድ መሳሪያ የቤተሰቦቻቸውን ስድስት አባላት እንዳጡ የተናገሩት ወይዘሮ ታድላነጋ የአንድ አመት የስድስት ወር ህጻን ከእናቱ ጋር መሞቱን ቤቱም ሙሉ በሙሉ መውደሙን ገልጸዋል። እግዚአብሔር ያጽናሽን ቤተሰቦችሽን እንዳጣሽ ነው የሰማሁትና፣ ስንት ቤተሰብ ነው ያጣሽው? ሙሉ ቤተሰብ ይናጠቅ ቆዝባለን። የትረፋ የጥረፍ አላውቅም። ሌላ ተከራይ እንዳለ አርግፈዋቸው ወንድሜ ስንት ቤተሰብ ነው ባጠቃላይ ባጠቃላይ አምስት ናቸው ይሄ ቤተሰቦች ከህፃኑ ጋር አምስት ሀሳቡ ቤተ ክርስቲያን ላይ ለመጣል ነበረ መዳን ያለን ቤተ ክርስቲያን ደብረ ታቦር ነው ሰው ይሰበሰባል ቤተ ክርስቲያን ላይ ብዙ ሰው ለማጋየት ነበረ የእኛ ቤት ደግሞ ከቤተ ክርስቲያኑ ስር ነሱ በቃ ቤተ ክርስቲያኑን አልፎ እኛ ቤት ተመታ ጥፉ ነው ቤተሰብ ወጃ ነው ጉዳቱ ትናንት ሲደርስ እዚያው እንደነበር የሚናገረው ወጣት ዘላለም ተሻገር አየሁ የሚለውን ይናገራል። ትናንት ወደ ስድስት ሰዓት ሰባት ሰዓት አካባቢ ላይ ከባድ መሳሪያ የተተኮሶ የሲቪሊያን ቤት ውስጥ ነው ያረፈው። ሶስት ነው መጀመሪያ ላይ የተተኮሰ ንጹሃን ዜጎች ላይ ምንም ጦርነቱ የማይመለከታቸው ነው አንደኛው አንድ መኖሪያ ቤት ላይ ነው የወደቀ ቤቱ። እዛ አካባቢ ያሉት ወደ አራት ቤቶች ፈርሰዋል። ከዛ ከቤት ውስጥ ይኖሩ የነበሩ ስድስቱን ሰዎች ነው የአንድ ቤተሰብ ልጆችን የጎዳ ከእነዚህ ከስድስቱ ሰዎች ውስጥ አንድ ህጻን ልጅ አለበት። ገና በጣም ህጻን የአንድ ዓመት ከስድስት ወር ነው እንግዲህ ለን ያሉኝ እድሜ እዛ ጀምሮ እስከ እናቱ ድረስ ነው እዛ ቤት ውስጥ የአንድ ቤተሰብ ልጆች ያለቁት። ሌላውኛው ላይ ያረፈው ደግሞ ሳባ ኢንጂነሪንግ በእናቱ ማርያም አካባቢ ነው የወደቀ። ሙሉ ለሙሉ የግለሰቡን ቤቱን ያፈረሰበት አጋጣሚ ልጁ ሰሞኑን የፍልሰታ ጾም ስለነበረ ቤተክርስቲያን ልሄድ ቆልፎ ሲወጣ ነው አጋጣሚ ያረፈ ቤቱ ላይ ቤተሰቦች የተሻ ናቸው ያሉት። እሱ መጨረሻ ቀርቶ ነበር ቆልፎ ሲወጥ፣ አጋጣሚ ቤቱ ላይ አረፈበት። የቤቱ ፍራሽ እግሩን ጎርቶታል። ከላይ የተነሳው ቆርቆሮ ያን እግሩ ነው ያለው። ብዙ ምንትን ጉዳት አላመጣም። እግሩ ላይ ግን ያው ጉዳት አለው፣ ደም አለው። እንደ ሌላው አደለም ብዬ ነው ጉዳት መጣ፣ ቀለል ያለ ነው። አንደኛው ሆስፒታል ውስጥ ነው የወደቀ፣ ሆስፒታሉ አካባቢ ላይ ነው አጋጣሚ ወደቀበት። ቦታ ላይ ሜዳ እና ሳራማ ሆኖ ዛፍ ነገር ስለሆነ ሰው ላይ ጉዳት አላመጣም። እዛ አካባቢ ላይ ያሉትን ነገሮች ግን ጉዳት አንጥቷል። ጥቃቱን ተከትሎ ደብረ ታቦር ከተማ ወደ አጎራባች ወረዳዎችና ቀበሌዎች እየተፈናቀለ ያለው ሰው ቁጥር እየጨመረ መሆኑንም ወጣት ዘላለም ገልጿል። የዓለም መንግስት ይህን ሊያይልን ይገባል። በጦርነት ውስጥ ሲቪሊያን የማይመለክ ሰዎች መመታት የለባቸውም መጎዳት የለባቸውም። ስለዚህ ይሄ የዓለም ህዝብ የዓለም መንግስት ሊያውቅ ይገባል። አሁን ህዝቡ በሙሉ በነቂስ ወጥቷል። በተለይ ደግሞ የሚያሳዝነው ገበሬ አካባቢ ነው። አሁን በተለይ ገጠሩ ላይ ስንደውል ስናጣራ የገጠሩ ገበሬ በጣም ተፈናቅሏል። እርሻ ማሳቸው በከባድ መሰሪያ እየመቱባቸው ነው። ቤታቸው እየተቃጠለባቸው ነው። ወጥተዋል አውዘት የሚባል አካባቢ ሚድርቋ የሚባል አካባቢ ከታች ደግሞ ወደ ሶራስ የሚባለው አካባቢ እነዚህ እነዚህ በይበልጥ ገበሬው አሁን በሳት የኩትኳቶ ሰዓት የሆነበት ያን ተፈናቅሎ እየወጣ የሄደበት ሰዓት ነው። የደቡብ ጎንደር ዞን ዋና አስተዳዳሪ አቶ ቀለም ወርቅ ምህረቴም በከተማው ነዋሪዎች ዘንድ ከባድ ውጥረት መከሰቱን ተናግረዋል። ንጹሀንን ታርጌት በማድረጉ ምክንያት ንጹሀን ከስራ ገበታቸው ከሞቀ ቤታቸው እየወጡና ለመፈናቀልና ዘመድ ፍለጋ ለመሄድ እየተገደዱ ነው። ይህንን የደብረ ታቦር ድብደባ አደረሰ በሚል የተከሰሰው መንግስት በሽብር በፈረጀው ህወሀት የሚመራው እና ፌዴራል መንግስቱ ከመምከኑ እና ስልጣኑን የጊዜያዊ አስተዳደሩ እንደሆነ የሚናገርበት እራሱን የትግራይ ብሔራዊ ክልላዊ መንግስት ብሎ የሚጠራው አካል ትናንት ባወጣው ዘ ቴሌግራፍ የሚባለው የእንግሊዝ ጋዜጣ ላወጣው ዘገባ በሰጠው ምላሽ የያዘ መግለጫ በሲቪሎች ላይ የሚፈጸሙ ማንኛውንም የጭካኔ አድራጎቶች ያለማወላወል እንደሚያወግዝ አሳውቆ መሰረተ ቢስ ያላቸውን የቴሌግራፍ ዘገባ በብርቱ እንደሚያስተባብል ገልጿል። መግለጫው አክሎ አማራ ክልል ውስጥ መንግስት በሲቪሎች ላይ ተፈጽመዋል በተባለ የወንጀል አድራጎት ክሶች ላይ በተባበሩት መንግስታት ድርጅት በሚሰየም አካል ነጻ ማጣራት እንደደረግ ጠይቋል። ዘ ቴሌግራፍ ሰሞኑን ባስነበበው ጽሁፍ የህወሀት ታጣቂዎች በአማራ ክልል ሰሜን ወሎ ዞን ውስጥ የገበሬዎች መንደርን በከባድ መሳሪያ ደብድቧል ሲል ዘግቧል። በተለይ አጋምሳ የተባለውን መንደር ሙሉ ለሙሉ አውድሟል ሲል የጉዳቱን መጠን ይተነትናል። ጋዜጣው የህወሀት ወታደሮች ቤት ለቤት እየዞሩ ነዋሪዎችን ረሽነዋል፣ መኖሪያ ቤቶችን በእሳት እየለኮሱ ተኩሱ አቃጥለዋል ሲል ይገልጻል። በህወሀት ወታደሮች የተገደሉት ሰዎች ቁጥር በመቶዎች ይገመታል ብሏል። የተባለውን አድራጎት ተጎጂዎችን በማነጋገር የቀደሙና ተፈጸመ ከተባለ ጥቃት በኋላ የተወሰዱ የሳተላይት ምስሎችን በንጽጽር በመተንተን ማረጋገጡን ጋዜጣው ዘግቧል። ህወሀት ይህንን የፈጸመው በአካባቢው ጦርነት ሳይኖር ሆን ብሎና ህዝቡን ለመበቀል ነው ብሏል ጋዜጣው። ይህ በእንዲህ እንዳለ በኢትዮጵያ መንግስት በአሸባሪነት የተፈረጀው ህወሀት ጅምላ ጭፍጨፋ እያካሄደ እየሄደ ነው እያለ የአማራ ክልል መንግስት በተደጋጋሚ ሲከስ የቆየ ሲሆን አሁንም በሰሜን ወሎ ዞን አጋምሳ ቀበሌ ላይ ጭፍጨፋ ፈጽሟል ሲሉ የክልሉ መንግስት ቃል አቃባይ አቶ ግዛቸው ሙሉነት ለጋዜጠኞች ተናግረዋል። ቀደም ሲፈጽም የነበራቸው በጣም ትልልቅ ግፎች እንደተጠበቁ ሆኖ አሁንም ተመሳሳይ ድርጊት እየፈጸመ ነው ያለው ቆቦ አካባቢ አጋምሳ ላይ እየፈጸመው ድርጊት ለዚህ ጥሩ ማሳያ ነው። ጅምላ ጭፍጨፋ ነው ያደረገው። አንድን መንደር እንደ መንደር ነው ያጠፋው። ይህን ኃይል በተጨባጭ መረጃው ተሰብስቦ ቦታው ድረስ ተሄድ ነው የበለጠ ስራ ተሰርቶ ለዓለም አቀፉ ማህበረሰብ የማሳወቅ ስራ የምንሰራ ነው የሚሆኑ። ይህ ብቻ አይደለም እኮ በየቦታው ሲቪሊያንስ ይገደላል፣ ይገላሉ። የመንግስት ጋር ንክኪ ያላቸው ያላቸው ይህ በእንዲህ እንዳለ በአሁኑ ሰዓት በአማራ ክልል ግማሽ ሚሊየን ለሚሆኑ ተፈናቃዮች በክልሉ መንግስትና በህብረተሰቡ ድጋፍ እየተደረገ መሆኑን አቶ ግዛቸው ገልጸዋል። 484 ሺህ ዜጎቻችን በጣም በአስቸጋሪ ሁኔታ ውስጥ የሚኖሩ እርዳታ እየተሰፈረላቸው የሚኖሩ ዜጎች ናቸው። ከእነዚህ ውስጥ ወደ ሦስት መቶ ሺህ እና ከዛ በላይ የሚጠጉት ደግሞ በአሁኑ የህልውና ዘመቻ ዜጎቻ የተፈናቀሉ ናቸው። ለዚህ ችግር እየተደረጉ ያሉ ናቸው። እነዚህን ዜጎቻችንን ለማቋቋም ስራዎች እየተሰሩ ነው ያሉት። እንግዲህ ለማስፈር የተሞከርነው አንዱ መጠለያ የመስጠት ነው። መጠለያ በትምህርት ቤቶች አካባቢ፣ በአንዳንድ ንግድ ድርጅቶች መጋዘኖች አካባቢ በየአካባቢው ለማስፈር እየሞከርን ነው። በግለሰብ ቤቶች እና በዘመድ እንዲጠጉ እየተደረጉ ያሉበት ሁኔታ ነው። እነዚህን አካላት ምግብ ስለሚያስፈልጋቸው ምግብ የማቅረብ ስራ በተለይ ፌዴራል መንግስቱም በዚህ ደረጃ የሰጠው ምላሽ በጣም በጣም ጥሩ ነው። ሌሎች ረጅ ድርጅቶችም ጋር ተቀናጅቶ ለመስራት እንቅስቃሴዎች እየተደረጉ ነው ያሉት። ቃል አቃባዩ አክለው በፌዴራል መንግስቱ አሸባሪ ተብሎ የተፈረጀው ህወሀት ጦርነቱን ህዝባዊ ነው ብሎ ካወጀ በኋላ በአማራ ክልል በበርካታ አካባቢዎች ሰርጎ በመግባት ንጹሐንን እየገደለ፣ ሴቶቹን እየደፈረ፣ ንብረት እየዘረፈ መሆኑን የተመለከቱ በወረራው አካባቢ ያሉ ነዋሪዎች የአማራ ክልል መንግስት ያወጀውን ህዝባዊ ጦርነት ተቀላቅለዋል ብለዋል። የክልሉ መንግስት የሰርጎ ገቦችንና በአማራ ህዝብ ላይ ጉዳት ለማድረስ የሚሰሩ የውስጥ አሻጥሮችን ፈጽሞ አይታገስም ብለዋል አቶ ግዛቸው። ይህ በእንዲህ እንዳለ የክልሉ መገናኛ ብዙኃን ጋሸና፣ ስታይሽ ቀበሮ ሜዳ አሁን ተገኝ ኮን ሀሙሲት እና አርቢት የሚባሉ አካባቢዎች በመከላከያ ሰራዊት በአማራ ልዩ ኃይልና በሚሊሻ ቁጥጥር ስር ውለዋል ሲሉ የአማራ ልዩ ኃይል ምክትል አዛዥ እረዳት ኮሚሽነር ቢሰጥ ጌታው መግለጻቸውን ዘግበዋል። በእነዚህና በሌሎች መገናኛ ብዙኃን እየወጡ ያሉ ተመሳሳይ ክሶችን በሚመለከት መንግስት ተበትኗል፣ በትግራይ ስልጣን ያለው ጊዜያዊ አስተዳደሩ ነው ቢልም ራሱን የትግራይ መንግስት እያለ የሚጠራው አካል ባለስልጣናትና ቃል አቀባዮች ምላሽ እንዲሰጡ ጥረት እያደረግን ሲሆን ምላሽ መቀሌ ላይ እየተዘጋጀ መሆኑን ጠቁመው እንደደረሳቸው የሚሰጡ መሆናቸውን ገልጸውልናል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር። አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ ኢትዮጵያ ያለችበት ወቅታዊ ሁኔታ የሚያሳስባቸው መሆኑን በመግለጽ ሁሉም ወገኖች ችግሩ ወታደራዊ መፍትሄ እንደሌለው መገንዘብ ያለባቸው ጊዜ ነው ብለዋል። ዋና ጸሐፊው ይህንን የተናገሩት ትላንት የተከበረውን የዓለም የሰብአዊነት ቀን ምክንያት በማድረግ ነው። ጉተሬሽ በተለየ ሁኔታ ያሳስበኛል ላሉት የኢትዮጵያ ወቅታዊ ሁኔታ ሶስት የመፍትሄ ሀሳቦችን በመሰንዘር ጥሪያቸውን አቅርበዋል። መግለጫውን የተከታተለው ደረጀ ደስታ ዝርዝሩን እንደሚከተለው ያቀርበዋል። ዛሬ የዓለም የሰብአዊነት ቀን ነው። የሰብአዊ እርዳታ የሚሹ በሚሊዮን የሚቆጠሩ ሰዎችን በየዕለቱ የሚረዱ የሰብአዊ እርዳታ አገልግሎት ሰጪዎችን እናስባቸዋለን ያሉት የተባበሩት መንግሥታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥ ናቸው። እንደ ሄይቲ እና አፍጋኒስታን ያሉትን የህይወት አድን ሰራተኞች ተግባራትን ያወሱት ዋና ጸሐፊው ኢትዮጵያንም በተለየ መንገድ አንስተዋል። የዓለም ሰብአዊነት ቀን በሚከበርበት በዚህ ዕለት በተለይ በኢትዮጵያ ያለው ሁኔታ ያሳስበኛል ብለዋል The Ethiopian people have suffered too much. Humanitarian conditions are hellish. Millions of people are in need. Infrastructure has been destroyed. And we have heard firsthand accounts of women who have been subjected to unspeakable violence. And the spread of the conflict has ensnared even more people in its horror. <laughs> ያሉት የሰብአዊ ሁኔታዎች የገሃንም ያህል ሆነዋል። በሚሊዮን የሚቆጠሩ ሰዎች እርዳታ ይሻሉ። የመሠረተ ልማቶች ወድመዋል። የማይነገር የጥቃት አይነት የደረሰባቸው ሴቶች መኖራቸውን ከራሳቸው አንደበት ሰምተናል። የተስፋፋው ግጭት በርካታ ተጨማሪ ሰዎች ወደ በለጠው ሰቆቃ እንዲገቡ አድርጓቸዋል። አሁን ሁሉም ወገኖች ችግሩ ወታደራዊ መፍትሔ እንደሌለው መገንዘብ ያለባቸው ጊዜ ነው። የኢትዮጵያ አንድነትና መረጋጋት መጠበቅ ለኢትዮጵያም ለቀጠናውም ከዚያ አልፎ ላለው ሁሉ አስፈላጊ መሆኑን መገንዘብ እጅግ አስፈላጊ ነው። ይህን ሰቆቃ ለማስወገድ ጊዜው አሁን ነው፣ ያሉት የተባበሩት መንግስታት ድርጅት ዋና ጸሐፊ በኢትዮጵያ ላለው ችግር ለሰላም እድል ለመስጠት ወሳኝ ናቸው ያሏቸውን ሦስት ነገሮች ተግባራዊ እንዲደረጉ ጥሪያቸውን አቅርበዋል። ቱ ጊቭ ፒስ ኤ ቻንስ አይ አም ሜኪንግ አን አፒል ፎር አክሽን ኦን ስሪ ፍሮንትስ I አንደኛ፣ ሁሉም ወገኖች በአስቸኳይ ግጭቱን እንዲያቆሙ ጥሬን አቀርባለሁ። ሁለተኛ፣ በሁሉም አካባቢዎች የሕዝባዊ አገልግሎት ሰጪ ተቋማት ጉዳት በደረሰባቸው አካባቢዎች መልሶ ማቋቋምን ጨምሮ በሁሉም አካባቢዎች ያልተገደበ ሰብአዊ ተደራሽነት እንዲኖር ዋስትና እንዲሰጥ። ሶስተኛ ለቀውሱ መፍትሄ የሚሻ ኢትዮጵያ መር የሆነ ብሔራዊ የፖለቲካ ውይይት እንዲኖር ሁኔታዎች እንዲፈጠሩ። እንደዚያ ያሉ ንግግሮች የግጭቱን መሠረታዊ ምክንያቶች ለማወቅና የኢትዮጵያውያን ድምፆች በቀጥታ እንዲደመጡ በማድረግ ወደ ሰላም የሚያመራ ጥርጊያ መንገድ ይከፍታሉ። ሁለቱም ወገኖች የግጭቱን መቆም አስፈላጊነት እንዲገነዘቡ ለማሳመን የተቻለልን አድርገናል ያሉት ጉተሬጅ ይህንንም ለማሳሰብ ከኢትዮጵያው ጠቅላይ ሚኒስትር አቢይ አህመድ ጋር ብዙ ጊዜ ተገናኝቻለሁ ብለዋል። ልዩ መልእክተኛቸው ማርቲን ግሪፍቲዝ መገናኘት ከሚችሉት ጋርና እንዲሁም ከዶክተር ደብረጽዮን ጋር እንዲገናኙ የነገሯቸው መሆኑን ገልጸዋል። የኢትዮጵያ ሕዝብ ወደ ሰላምና እርቅ የሚወስደውን መንገድ እንዲይዝ የተባበሩት መንግስታት ድርጅት ከአፍሪካ ሕብረት ጋር እንዲሁም ከአካባቢው አገሮችና ከዓለም አቀፍ አጋሮች ጋር በመሆን መስራቱን ይቀጥላል ሲሉም ተናግረዋል። ዋናው ጸሐፊው ከአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪን ጨምሮ በአካባቢው ካሉ በርካታ አገሮች ጋር እየተነጋገሩበት መሆኑን ገልጸዋል። ሁሉም አገሮች የኢትዮጵያን አንድነትና መረጋጋት መጠበቅ እንደሚገባ፣ ይህ ግጭት መቆም እንዳለበት የሚያምኑ መሆኑን አስተውያለው ብለዋል። ከዓለም አቀፉ ማህበረሰብ ጋር ጉዳዩን በተነሳሽነት ይዘው በመንቀሳቀስ ላይ የሚገኙ ወገኖች መኖራቸውን ሲያስረዱ የሚከተለውን ተናግረዋል። ለጉዳዩ እልባት ለመስጠት ተነሳስተው ከሚንቀሳቀሱ ሌሎች አካላትም ጋር በቅርብ እየተገናኘሁ ነው። እንደምታውቁት በዩናይት ስቴትስ በኩል የሚደረግም የተነሳሽነት ጥረት አለ። ስለዚህ ሁላችንም ወደ ተመሳሳይ አቅጣጫ እየገፋን ነው። ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት በትናንትና ዕለት ማብራሪያ ሰጥቻለሁ። ከጸጥታው ምክር ቤትም ጋር በሚቀጥለው ሳምንት እንደገና እንገናኛለን። ይህ ያቀረብኩት ማሳሰቢያ በመላው ዓለም አቀፍ ማህበረሰብ ዘንድ ተቀባይነት እንደሚኖረው ተስፋ አድርጋለሁ። የሰብአዊ እርዳታ ተደራሽነትን በተመለከተ በትግራይና በአካባቢው ባሉ ክልሎች በአሁኑ ሰዓት ብርቱ ችግር የደረሰባቸው ሰዎች መኖራቸውን በመጥቀስ በዚህ ሁለት ከጠቅላይ ሚኒስትር አብይ ጋር መነጋገራቸውን አመልክተዋል። ንድ ን that full humanitarian access must be granted. And uh, I once again uh, uh, spoke uh, with the Prime Minister, even yes, uh, even this morning, uh, on, on this issue. Um, it's very important that both sides accept cessation of hostilities, and it's very important. ሙሉ ለሙሉ ክፍት እንዲያደርጉ ከጠቅላይ ሚኒስትር አብይ ጋር ዛሬ ጠዋት ራሱ በድጋሚ በዚህ ጉዳይ ላይ አነጋግሬያቸዋለሁ። በስካሁኑ ንግግሮቻችሁም ሆነ ጥያቄዎቻችሁ ከሁለቱም ወገኖች የምታገኟቸው ምላሾች ምንድናቸው? የሚል ጥያቄ ቀርቦላቸው ነበር። ዋና ጸሐፊው ነገሮች እንደሚሻሻሉ ቁርጠኝነቱ እንደነበረ ገልጸው በሚቀጥሉት ጥቂት ቀናት ውስጥ ግን የሚሆነውን እናያለን ብለዋል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን። ወደ ተከታዩ ዘገባችን እናልፋለን። በትግራይ ድጋፍ ለሚያስፈልጋቸው በሚሊዮን የሚቆጠሩ ሰዎች ከዚህ ሳምንት በኋላ የምግብ አቅርቦት ማድረስ የማይቻልበት ደረጃ ላይ መደረሱን የዩናይትድ ስቴትስ ዓለም አቀፍ ልማት ኤጀንሲ ዩኤስኤአይዲ ገለጸ። ይህ የሆነው የምግብ እጥረት በመኖሩ ሳይሆን የኢትዮጵያ መንግስት ሰብአዊ እርዳታና ሰራተኞችን እንዲሁም እርዳታ የጫኑ መኪኖችን እና የአየር ትራንስፖርት እንቅስቃሴዎችን እያደናቀፈ በመሆኑ ነው ሲሉ የተቋሙ አስተዳዳሪ ሳማንታ ፓወር ከሰዋል። የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ዘርፍ ኃላፊ ቢለኔ ስዩም ዛሬ በሰጡት መግለጫ ላይ ወደ ክልሉ ለሚገቡ የእርዳታ አገልግሎቶች መንግስት ምቹ ሁኔታዎችን መፍጠሩን እንደቀጠለ መሆኑን በመግለጽ ክሱን አጣጥለዋል። ኦቻ በበኩሉ በየቀኑ የሰብአዊ ድጋፍ የያዙ አንድ መቶ መኪኖች ወደ ትግራይ እንዲገቡ ቢጠበቅም በቀን የፍተሻ ሂደት የሚከናወነው ግን ለሰላሳ መኪኖች ብቻ መሆኑን አስታውቋል። እናም የኢትዮጵያ መንግስት ሂደቱን ማፋጠን የሚቻልበትን እርምጃ እንዲወስድ ሁለቱ ተቋማት ጠይቀዋል። ኬኔዲ አባተ ዝርዝሩን ያሰማናል። የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስ አይዲ እና የተመድ የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻ ባወጧቸው መግለጫዎች በትግራይ ክልል ያለው የሰብአዊ ቀውስ እየተባባሰ እንደሚገኝ አመልክተዋል። የዩኤስ አይዲ አስተባባሪ ሳማንታ ፓወር ትናንት ባወጡት መግለጫ በመቶ ሺዎች የሚቆጠሩ ሰዎች ለረሃብ በተጋለጡበት በትግራይ ክልል የሚገኙ የሰብአዊ ድጋፍ የምግብ መጋዘኖች ባዶ ናቸው ማለት ይቻላል ብለዋል። ግጭቱ ከተቀሰቀሰ ከዘጠኝ ወራት ወዲህ ለመጀመሪያ ጊዜ ዜ በዚህ ሳምንት የእርዳታ ሰራተኞች ድጋፍ ለሚያስፈልጋቸው በሚሊዮን የሚቆጠሩ ሰዎች የሚያቀርቡት ምግብ እንደማይኖራቸውም ነው የገለጹት። ዩኤስአይዲና አጋሮቹ እንዲሁም ሌሎች ግብረሰናይ ድርጅቶች በትግራይ የነበራቸው የምግብ ክምችት መሟጠጡንም የጠቆሙት ፓወር ይህ የሆነው ግን የምግብ እጥረት በመኖሩ ሳይሆን የኢትዮጵያ መንግስት የሰብአዊ እርዳታና ሰራተኞችን እንዲሁም እርዳታ የጫኑ መኪኖችንና የአየር ትራንስፖርት እንቅስቃሴዎችን እያደናቀፈ በመሆኑ ነው ሲሉ ከሰዋል። ተገኝተዋል። የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ዘርፍ ኃላፊ ቢሌኔ ስዩም ታዲያ ዛሬ በሰጡት መግለጫ ላይ ወደ ክልሉ ለሚገቡ የእርዳታ አገልግሎቶች መንግስት ምቹ ሁኔታዎችን መፍጠሩን መቀጠሉን በመግለጽ ክሱን አጣጥለዋል። In reference to these continuous allegations that the government of Ethiopia is purposely blocking humanitarian assistance, የኢትዮጵያ መንግስት ሰብአዊ ድጋፎችን ሆን ብሎ እያገደ ነው በሚል የሚቀርቡ ቀጣይነት ያላቸውን ክሶች በተመለከተ እኛ ግን ወደ ክልሉ ለሚገቡ የሰብአዊ ድጋፍ የጫኑ ተሽከርካሪዎች ምቹ ሁኔታ እየፈጠርን መሆኑን እያሳየን ነው። ዓለም አቀፍ አጋር አካላትም ይህንን እያረጋገጡ ነው። በስፍራው ያሉ የተመድ ተቋማትም ጭምር ወደ ክልሉ ለሚገባው የሰብአዊ ድጋፍ ምቹ ሁኔታ ከመፍጠር አንጻር ያለውን ሁኔታ እያረጋገጡ ነው። ለዚህ ቀጣይነት ያለው ትርክት ምላሽ መስጠት ያስፈልጋል። ምክንያቱም ሁኔታው እንደዚያ አይደለም ነው ያሉት። የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ዘርፍ ኃላፊዋ ይህን ይበሉ እንጂ ዩኤስአይዲና ኦቻ ባወጧቸው መግለጫዎች በበርካታ የፍተሻ ጣቢያዎች ላይ ተቀባይነት የሌላቸው መዘግየቶች እያጋጠሙ መሆኑን አስታውቀዋል። በተጨማሪም የእርዳታ ሰራተኞች ለእንግልት እየተዳረጉ እንደሚገኙ የዩኤስአይዲ አስተዳዳሪ ሳማንታ ፓወር የጠቆሙ ሲሆን ኦቻ በበኩሉ በየቀኑ የሰብአዊ ድጋፍ የያዙ አንድ መቶ መኪኖች ወደ ትግራይ እንዲገቡ ቢጠበቅም በቀን የፍተሻ ሂደት የሚከናወነው ግን ለ30 መኪኖች ብቻ መሆኑን አስታውቋል። እናም የኢትዮጵያ መንግስት ሂደቱን ማፋጠን የሚቻልበትን እርምጃ እንዲወስድ ጠይቀዋል። የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ዘርፍ ኃላፊ ቢሌኔ ለዚህ በሰጡት ምላሽ የደህንነት ጉዳይ ለድርድር የሚቀርብ ባለመሆኑ መኪኖቹን የመፈተሽ ሂደቱ ቀጣይነት እንደሚኖረው ተናግረዋል። መንግስት በሂደቱ የሚያጋጥሙ እንቅፋቶችን ለማስወገድና ሂደቱን ለማቀላጠፍ ከአጋር አካላት ጋር እንደሚሰራም ነው የገለጹት። most አካባቢው ያልተረጋጋ በመሆኑ ደህንነት ቅድሚያ የሚሰጠውና ለድርድር የማይቀርብ ጉዳይ ነው። በዚህም ምክንያት በፌዴራል መንግስት በተቀመጠው አቅጣጫ መሰረት የማጣራት ሂደቶች ቀጣይነት ይኖራቸዋል። ስለዚህ ወደ ክልሉ መግባት የሚፈልግ ማንኛውም አካል በፌዴራል መንግስት አካላት የተቀመጡ ደንቦችን ማክበር አለበት። ኦቻም በአባልነት የተካተተበት በአፋር ሰመራ የተቋቋመው ክልላዊ የአደጋ ጊዜ ማስተባበሪያ ማዕከል የጭነት መኪኖችን እንቅስቃሴ ለማፋጠን የማመቻቸት ተግባር ተሰጥቶታል። በዚህ ሂደቱ እን እንቅፋቶች የሚያጋጥሙ ከሆነ ሂደቱን ይበልጥ ለማቀላጠፍ ከተባባሪ አካላት ጋር የምንወያይ ይሆናል ብለዋል። ባለፈው አንድ ወር ጊዜ ውስጥ የእርዳታ አቅርቦት የጫኑ 318 መኪኖች ብቻ ወደ ትግራይ ክልል መግባታቸውም ነው የተገለጸው። ይህም ከሚፈለገው ከሰባት በመቶ ያነሰ እንደሆነ የዩኤስአይዲ አስተዳዳሪ ሳማንታ ፓወር አመልክተዋል። በወሩ ወደ ክልሉ የገቡ መኪኖች ብዛት 318 መሆኑን የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ዘርፍ ኃላፊ ቢልለኔም የገለጹ ሲሆን በአፋር ክልል የተቋቋመው ክልላዊ የአስቸኳይ ጊዜ ማስተባበሪያ ማዕከል ሂደቱን ለማፋጠን እንደሚሰራ ተናግረዋል። በአማራና በአፋር ክልሎች የተፈናቀሉ ከ300 ሺህ በላይ ሰዎችም ድጋፍ እየተደረገላቸው እንደሆነ ጠቁመዋል። እስከ ትናንት ነሐሴ 13 መቀሌ የገቡት የሰብአዊ ድጋፍ የጫኑ መኪኖች ብዛት 318 ደርሷል። በሕወሓት ወረራ ምክንያት በአማራና በአፋር ክልሎች የተፈናቀሉ ከ300 ሺህ በላይ ሰዎችም በኢትዮጵያ መንግስትና በዓለም አቀፍ የምግብ ፕሮግራም በኩል የሰብአዊ እርዳታ እያገኙ ነው። በተጨማሪም በአፋር በኩል ወደ ትግራይ የሚጓዙ የጭነት መኪኖችን እንቅስቃሴ ለማመቻቸት ክልላዊ የአስቸኳይ ጊዜ ማስተባበሪያ ማዕከል ተቋቁሟል። እንዲሁም ለተፈናቀሉ ሰዎች የአስቸኳይ ጊዜ እርዳታ ለማስተባበርም ተችሏል። በሰመራ የተቋቋመው የክልሉ የአስቸኳይ ጊዜ ማስተባበሪያ ማዕከል የፌዴራልና የክልል ተቋማትን እንዲሁም አጋሮቻቸውን የዓለም ምግብ ፕሮግራምና ኦቻን ያካትታል። And no, then, yeah, there's, uh, Like the WFP and UN OCHA as well. የተለያዩ የሰብአዊ ድርጅቶች ለእርዳታ አቅርቦት መስተጓጎል የኢትዮጵያ መንግስትን ተጠያቂ ማድረጋቸውን ቢቀጥሉም መንግስት በበኩሉ የተናጥል ተኩስ አቁም አዋጁን አልተቀበለም ያለውን ሕወሓትን ተጠያቂ ያደርጋል። ሕወሓት በበኩሉ ጥቃት መፈጸም የጀመረው የፌዴራሉ መንግስት ቅድመ ሁኔታዎቹን እንዲቀበልና በሁሉም በኩል በትግራይ ክልል ላይ ተዘግቷል ያለውን በር ለማስከፈት እንደሆነ መግለጹ ይታወሳል። በትግራይ ክልል እስከ 900 ሺህ የሚደርሱ ሰዎች ረሃብ እንደተጋረጠባቸውና ከአምስት ሚሊዮን የሚበልጡት ደግሞ ሰብአዊ እርዳታ እንደሚያስፈልጋቸው የዩኤስ አይዲ አስተዳዳሪ ሳማንታ ፓወር ገልጸዋል። በመሆኑም ሁሉም ወገኖች ሰብአዊ እርዳታ በአግባቡ እንዲደርስ ምቹ ሁኔታ እንዲፈጥሩና ግጭቶችን አስወግደው በድርድር የተኩስ አቁም ስምምነት ላይ እንዲደርሱ በድጋሚ ጥሪ አቅርበዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። ወደ ተከታዩ ዘገባ እንውሰዳችሁ። በኢትዮጵያና በቱርክ መንግስታት መካከል የተደረሰው ወታደራዊ ስምምነት የአቅም ግንባታ ወታደራዊ ትብብርና የመሳሰሉትን እንደሚጨምር የኢትዮጵያ ጠቅላይ ሚኒስትር ጽህፈት ቤት አስታወቀ። መንግስት በአሸባሪነት የሰየመው ህወሓት የደቀነው ስጋት ለኢትዮጵያ ብቻ ሳይሆን ለአካባቢው ጭምር በመሆኑ ዓለም አቀፉ ማህበረሰብ እንዲያወግዘው ጽፈት ቤቱ ጥሪ አቅርቧል። መለስካቸው አመሃ ዝርዝሩን ያስደምጠናል። ኤንትሮ በኢትዮጵያና በቱርክ መንግስታት መካከል የተደረሰ ወታደራዊ ስምምነት የአቅም ግንባታን ወታደራዊ ትብብርንና የመሳሰሉትን እንደሚጨምር የጠቅላይ ሚኒስትር ጽፈት ቤት አስታወቀ። መንግሥት በአሸባሪነት የተሰየመው ህወሓት የደቀነው ስጋት ለኢትዮጵያ ብቻ ሳይሆን ለአካባቢው ጭምር በመሆኑ ዓለም አቀፉ ማህበረሰብ እንዲያውግዘውም ጽሕፈት ቤቱ ጥሪ ያቀረበ ቴክስት በጠቅላይ ሚኒስትር ጽሕፈት ቤት የፕሬስ ሰክረታሪያት ኃላፊ ቢለኔ ስዩም ባለፈው ረቡዕ ጠቅላይ ሚኒስትር አብይ አህመድ በቱርክ ያደረጉትን የሥራ ጉብኝት የሁለቱ አገሮች ዲፕሎማሲያዊ ግንኙነት የመቶ 25ኛ ዓመት የሚታሰብበት ስለነበረ ሁነቱን ታሪካዊ እንዳደረገው ተናግረዋል። ሁለቱ መሪዎች ማለትም ፕሬዚዳንት ሬሴፕ ኤርዶጋንና ጠቅላይ ሚኒስትር አብይ አህመድ በአያሌ የጋራ ጉዳዮች ላይ የተወያዩና የተለያዩ ስምምነቶችን መፈራረማቸውን የገለጹት ቢለኔ የሁለቱ አገሮች የንግድ ልውውጥ አሁን ካለበት በሦስት እጥፍ ለማሳደግ ያላቸውን ቁርጠኝነት መሪዎቹ ገልጸዋል ብለዋል። መሪዎቹ ከስምምነት ከደረሱባቸውና በፊርማ ከጸደቁት አንዱንም የሴክሬታሪያቱ ኃላፊ እንዲህ ገልጸውታል። የወታደራዊ ስምምነቱ ማዕቀፍ የአቅም ግንባታን ወታደራዊ ትብብርን ወታደራዊ የሕክምና አገልግሎቶችንና ሌሎችን ይጨምራል። በቱርክ የተደረገው ይፋዊ የስራ ጉብኝት ፍራማ ሊባል የሚችል ነው። ጉብኝቱ ላለፉት 125 ዓመታት የካበተውን በመተማመን በመከባበርና በመተባበር ላይ የተመሰረተውን የሁለቱን ሀገሮች ግንኙነት ይበልጥ ያጠናክረዋል። የፕሬስ ሰክረታሪያት ኃላፊዋ በመግለጫቸው ትኩረት የሰጡት በሰሜኑ የአገሪቱ ክፍል በአሁኑ ወቅት የሚታየውን ሰብአዊና የደህንነት ሁኔታ ነው። በእሳቸው አገላለጽ አሸባሪ ቡድን በአማራ ክልል የሚኖሩ ሰላማዊ ማኅበረሰቦችን እያሸበረ ነው። ቡድኑ ይዘርፋል፣ ሆስፒታሎችን ያወድማል፣ በመንገዱ የሚያገኛቸውን የጤና ማዕከላትንና የመሳሰሉ የልማት አውታሮችን ያጠፋል ቢል ለእኔ እነዘረዘሩት አሸባሪ ቡድን ያሉት የሕወሓት ኃይል ደብረታቦርን ለመያዝ ቢያቅተው ከሩቅ ከባድ መሣሪያ በመተኮስ ኢላማ ባለየ መልኩ አንድ መላ ቤተሰብ ከመግደሉ ሌላ ሆስፒታሎችንና የሰላማዊ ሰዎችን መኖሪያ ቤቶች ደብድበዋል። ኃላፊዋ ይህ ቡድን አሁን የደቀነው የአደጋ ስጋት በኢትዮጵያ ብቻ የተወሰነ አይደለም ብለዋል። አሸባሪው ህወሀት የደቀነው የአደጋ ስጋት ከዚህ በኋላ በኢትዮጵያ ብቻ ተወስኖ የሚገኝ ሳይሆን ሰፋ ላለው የአፍሪካ ቀንድ አካባቢ ሁሉ የሚያጠቃልል ነው። ስለሆነም ዓለም አቀፍ አጋር አካላት ሁሉ ቡድኑ በአፍሪካ ቀንድ አካባቢ ከሚንቀሳቀሰው ዓለም አቀፍ አሸባሪዎችና ከሌሎች ቡድኖች ጋር የሚፈጥረውን ህብረት በጥንቃቄ እንዲያዩት ያስፈልጋል። ህወሀት ባለፉት ሶስት አመታት በህቡዕ ካለፈው ጥቅምት መጨረሻ ወዲህ ደግሞ በኢትዮጵያ መከላከያ ሰራዊት ላይ በግልጽ በወሰደው እርምጃ የሚያካሄደውን የሽብር ድርጊት ዓለም አቀፉ ህብረተሰብ እንዲያወግዘው ጥሪ እናቀርባለን። በመጨረሻም በሚሊዮኖች የሚቆጠሩ ኢትዮጵያውያን አሸባሪ ያሉትን ህወሀትን እያወገዙ አገራቸውን ለማዳን ከመከላከያ ሠራዊቱና ከሌሎች የጸጥታ ኃይሎች ጋር ባላቸው ሁሉ ለመተባበር ያላቸውን ፍላጎት እያሳዩ መሆናቸውን ተናግረዋል። ከጋዜጠኞች ለቀረቡ ጥያቄዎችም ምላሽ ሰጥተዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ወደ ተከታዩ ዘገባ ስንወስዳችሁ ወደ ሐዋሳ ነው የምናልፈው። የኢትዮጵያ መንግስት በአሸባሪነት የፈረጀው ህወሓትና ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ባለስልጣናቱ ኦነግ ሸኔ የሚሉት ታጣቂ ቡድን ሰሞኑን የፈጸሙትን ስምምነት ያወገዙ ሰልፎች ተካሂደዋል። ከሐዋሳ ከተማ ከሲዳማ ክልል የተለያዩ አካባቢዎችና ከአቅራቢያው የኦሮሚያ አካባቢዎች ሐዋሳ ከተማ በተካሄደው ሰልፍ ላይ መገኘታቸውን የገለጹ ተሳታፊዎች ዛሬ ከተማይቱ ውስጥ አደባባይ ላይ ወጥተዋል። በሰልፉ ላይ የተናገሩት የሲዳማ ክልል ፕሬዚዳንት አቶ ደስታ ለዳሞም ስምምነቱን ኮንነዋል። ዮናታን ዘብዲዮስ ዝርዝሩ ዝርዝሩን ያሰማናል። የኢትዮጵያ መንግስት በአሸባሪነት የፈረጃቸው ህወሓትና ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጥራው ባለሥልጣናቱ ደግሞ ኦነግሸነ የምሉት ታጣቂ ቡድን ሰሞኑን የፈጸሙትን ስምምነት ያወግዙት፣ ዛሬ በሐዋሳ ላይ የወጡት የበዛ ቁጥር ያላቸው ሰልፈኞች የመከላከያ ሰራዊቱን እንደሚደግፉ ገልጧል። የሐዋሳ ነዋሪ መሆናቸውን የገለጡት አቶ አየለ ኪያም ለሰልፉ የወጡበት ምክንያት እንዲህ ገልጿል። ህወሓት ጁንታውና አጋሮቹ ሉዓላዊነታችን የጠበቅናትን ኢትዮጵያን ስለደፈረ ከማለዳው አስራ ሁለት ሰዓት ላይ ነው እዚህ የተገኘሁት ወኔያችን ዛሬ በዚህ ስፍራ አሳይተናል በዚህ ስፍራ ብቻ ሳይሆን እስከ ግንባር ሄደን ለመታገል ዝግጁነት አለን አሁንም ቢሆን ከኛ ጋር ሆኖ ከኛ ጋር እየበሉ ኢትዮጵያን ለማፍረስ ስለተነሱ በጣም ነው የተሰማኝ በጣም ነው የተሰማኝ በከተማው የባህል አዳራሽ ክፍለ ከተማ የአንድነት ቀበሌ ነዋሪ መሆናቸውን የነገሩኝ ወደ ሌለሽ አለማየሁ ደግሞ እንዲህ ብለዋል። በዋናነት ሀገራችንን የሀገራችንን ሕልውና ለመደገፍ እንዲሁም ደግሞ ጁንታውን ወይም ደግሞ ህወሓትን በመቃወም ነው ዛሬ የመጣሁት። ሀገርን የማፍረስ ስራ ነው እያከናወኑ ያሉት። ይሄ ደግሞ ታሪካቸው ነው የህወሓትም ሆነ የኦነግ ሸኔ። ስለዚህ ያንን ተግባር በማውገዝ አገር በመፍረሷ እነሱ ይቀጥላሉ። እንደ ልባቸው አገሪቱን በመበዝበስ እንደ ልባቸው አገሪቱን በመብላት የሰውን ሰብአዊ መብት በመጣስ እንዲሁም ደግሞ አንድነት ህብረትን በማበላሸት ያንን ጥቅም ነው እነሱ የሚያገኙ የሚመስላቸው እነሱን ነው ለመቃወም የወጣሁት። ከምዕራብ አርሲ ዞን እንደመጡና የሰላም አምባሳደር መሆናቸውን የሚናገሩት አቶ ጎፋ ጓዋም በሰልፉ የተሳተፉበት መሠረታዊ ምክንያት በኢትዮጵያ ላይ ደርሷል ያሉትን በደል ለመቃወም መሆኑን ተናግረው ለሁሉም ወገን የሚጠቅመው አንድነትና ሰላም ብቻ ነው ብሏል። የኢትዮጵያ ህዝብ አንድ መሆን ነው ያለበት። እኛ አንድነት ፍቅር ነው የማያዋጣን፣ ለኢትዮጵያ ብቻ ሳይሆን ለዓለም ሁሉ ነው። እኛ የምንጸልዮ የምንለምነው ለዓለም ሁሉ ሰላም እንዲሰጠን ነው። ድሃ ሰርቶ እንዲበላ ነጋዴ ሽጦ እንዲያተርፍ፣ ይህንን ነው የምንፈልገው። ከውጭ ያሉ ሰዎች ከኢትዮጵያ ላይ እጃቸውን እንዲያነሱ እኛ ጥያቄ እናቀርባለን። በሰልፉ ላይ ተገኝተው ንግር ያሰሙት የስዳማ ክልል ፕሬዝዳንት አቶ ደስታ ሌዳሞ ኢትዮጵያ የተጋረጠባትን ፈተና አልፋ ትበለጽጋለች ብሏል። ህወት ወያኔ የኢትዮጵያ ሁኔታ እስከፈቀደለት ጊዜ ድረስ ልግጣት፣ ከኢትዮጵያውያን አንገት ውረድ በተባለ ጊዜ ደግሞ ሊያፈሳት አልሞ ለረዥም ጊዜ የሰራውን ስራ ስለሚያውቅ በቀላሉ ትበተናለች ብሎ በማሰብ የሚነዛቸው የቀን ቅዠት አምነው በቀላሉ የምንበታተንና የምንፈርስ መስሏቸው በእኛ ውድቀት ሊበለጽጉ የሚፈልጉ ኃይሎች በቀጥታና በእጅ አዙር የውጪ የውጭ ኃይሎች በከፉን ቁጥር ይበልጥ በአንድነት በመቆም ጠላቶቻችንን አሳፍሮ መመለስ መለያችን በመሆኑ ዛሬም እንደ ትናንቱ ጁንታውንና ጀሌት አጣቂዎቹን ድባቅ እየመታና አይቀጡ ቅጣት እየቀጣቸው ይገኛል። ኦነግ ሸኔ ቡድን ጁንታውን ወደ ቤተ መንግሥት ለመመለስ አብሮ መስራት መጀመሩ ምን ያህል በኦሮሞ ወጣቶች ደም የቀለደ ድርጅት እንደሆነና ለግል ስልጣን የሚታገል ተራ አሻፋሪ ድርጅት መሆኑ ግልጽ እየሆነ ስለመጣ ከወንድም ኦሮሞ ህዝብ ጋር በመሆን እስከ መጨረሻው እንፋለመዋለን። ዛሬ በአዋሳ ከተማ በተካሄደው ትዕይንት ህዝብና ከክልሉ የተለያዩ ወረዳዎች የተገኙ የሰላም አባቶች የመከላከያ ሠራዊቱን የደገፈና የኢትዮጵያን ሀያልነትና የህዝቦቿን ጀግነት በቄጠላ ሥነ ሥርዓት በዜማ ያጎላን ነበር። ለአሜሪካ ድምፅ ራዲዮም፣ ዮናታን ዘብዲዮስ አዋሳም። የዜናና የትንታኔው መጽሄት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ22 ና በ19 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ምሽት ዝግጅታችንን ነው እየተከታተላችሁ ያላችሁት። ስርጭታችንን በማቀናበር ላይ የሚገኘው ንጉሱ ታምሬ፣ እያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። ዋና አዘጋጅ ሰለሞን አባተ ነው። ወደ ተከታዩና የሁለተኛው ክፍል የመጀመሪያ አጋማሽ ዘገባዎቻችን እንወሰዳችሁ። ጦርነት ከተቀሰቀሰባቸው የሰሜን ወሎና ዋግህምራ አካባቢ የተፈናቀሉ የሕብረተሰብ ክፍሎች ወደ ውስጥ ሴቶችና ሕጻናት ከፍተኛ ተጎጂዎች መሆናቸውን በደሴ ከተማ ማረፊያ ካምፕ የተጠለሉ ተፈናቃዮች ገለጹ። ተፈናቃዮቹ በመንገድ ላይ የወለዱ መኖራቸውንም ይናገራሉ። የወሎ ዘጋቢያችን መስፍን አራጌ ነው ያጠናቀረው፣ እንደሚከተለው ይቀርባል። በሰሜን ወሎና ዋግ ምራ አካባቢ በተፈጠረው ጦርነት ምክንያት በርካታ ኪሎ ሜትሮችን በእግራቸው አቆራርጠው ትራንስፖርት እስከሚገኝበት ከተማ ከዘለቁ በኋላ ወደ ደሴ ከተማ የሚገቡት ተፈናቃዮች ቁጥር በየቀኑ እያሻቀ በመሆኑን ጉዳዩን የሚከታተሉ የመንግስት አካል እየገለጸ ነው። በአራት ትምህርት ቤቶች ውስጥ እንዲያርፉ የተደረጉት ተፈናቃዮች አሁን ከስምንት በላይ ማረፊያ ካምፖች አስፈልጓቸዋል። በአዲስ ፋና አንደኛ ደረጃ ትምህርት ቤት ውስጥ እንዲሰፍሩ ከተደረጉት ከአንድ ሺህ ተፈናቃዮች ውስጥ አንዷ ከሰሜን ወሎ ዞን ራያ ቆቦ ወረዳ አራዶማ አካባቢ የመጡት ወይዘሮ ሴትዋ መሰለ ናቸው። መጥተው ፍናረጉን በቃ ፍን ሲያረጉን ተራራ ላይ ሆነ ያነ ሁሉን ነገር ሲሰሩና እንደገና ደግሞ ተባራሪ ጥይት ሁሉም ነገር ከጎረቤቶቻችን ሲገልስ ስናይ በድንጋጤ እነዚህን ሁለት ልጇ አንጠልጥ እየወጣሁ እሳቸውን አሁንም እንቅልፍ የነሳቸው ጥለዋቸው የመጡት ቤተሰቦቻቸው ጉዳይ ነው። በተለይ አስራ ሰባት አመቱ የመጀመሪያ ልጃቸውና ባለቤታቸው መጀመሪያ ባህር ልጅም እዛው ነው ያለው

እንደ ወይዘሮ ሴት ዋቀለጻ ከቀያቸው ለመውጣት በፈተናዎች ተፈትነዋል። ፈተናቸውን ያከበደው ደግሞ ሊወልዱ ቀናት የቀራቸው ነፍሰ ጡር መሆናቸው ነው። የግድ ነው የወጣ ነው። በቃ አራዱማን ስችል ራሱ ዶሮ ቤት ለመግባት ይችን አዝያለሁ በሆደም እንደዚህ ሆነ። ያንንም እየጎታትኩኝ የግድ ነው የገባሁት። በቃ ማለት ነው የግድ ነው ያንንም ባጃጅ መንገድ አግኝቼ ነው እንጂ አምንገድን የሟች ነበርኩኝ። ተባራሪ በላይታችን ላይ እንደዛ የሆነ ያንጃበ በስንቱ ሀፊታችን እየደፋ እያየው ያው በጭካኔ ነው። በቃ የወጣ ነው። ሰዎችን ህዝብ አልቋን አሁን ከኛ ማለት ነው፣ ነፍሰ ጡር ነው አሁ ነፍሰ ጡር ነ የስንት ወር ዘጠኝ ወሬ፣ አሁን እዚህ መጥቼ ነው ሲያመይ፣ በቀደም ይዘውኝ ሄደ በአምፑላንስ እነሱ እዚሁ ህጀን ያረጋገጥኩት ዘጠኝ ወሬ ሽቅብቷን ብለኛል። በመጠለያ ጣቢያው ያገኘናትና ከአንድ ልጇና እናቷ ጋር ከቆቦ ተፈናቅላ መምጣቷን የምትናገረው ደግሞ ወጣት ፍቅር ተመንገሻ ናት። እኛ ለራሱ የወጣን ከሰፈራችን የሞተ ሰው አለ። ከዛ እሱን አይትን ውጡ ምናምን ባየር ሊመታ ነው ምናምን ሲባል የዛኔ ስንወጣ መንገድ ሁሉ ተዘጋግቷል። ወደ ሮቢት ምናምን ማልፎ ስለነበረ ቧሪ አድርገን ስንት ቆላ አደጋ ብለን ወልዲያም በእግራችን ድረስ ገብተናል፣ ከቆቦ ጀምረን ማለት ነው። በዛ ላይም ለራሱም እያየናቸውም ተባራሪ ጥይት ይወድቋሉ። እስካሁንም ያው በሐኪም ቤትም የተኙ አሉ። ወጣቷ የዚህ ሁሉ ፈተና መጨረሻው መቼ ነው የሚል ጥያቄ ተነሳለች። ከወጣ እንግዲህ ወራችን ነው። ከአሁን በኋላ እንደዚሁ ነው የምንቀጥለው። ቢስተካከል ደስ ይለኛል። በአጭር ጊዜ መፍትሄ ብናገኝ ደስ ይለኛል። እኛ ወጣቶች ሰርተ የምናድር ነን፣ ግን እስካሁን በቃ አንድ ቤት ታስረ ነው ያለ ነው። በጣም ነው የሚያሳዝ ነው። በቃ ሁሉም ነገር መስተካከል አለበት፣ መንግስት ይህ ሊሰማ ይገባል። አብረዋቸው ካሉት ሴት ተፈናቃዮች ውስጥ በርካቶቹ ከወለዱ ወራት ያላለፋቸው አሊያም ለመውለድ ቀናትን የሚጠብቁ እንዳሉ የምትናገረው ፍቅርተ መገናኛ ብዙሀን ያለንበትን ሁኔታ ለአለም በማሳወቀ ድምጻችን ሊሆን ይገባል ትላለች። ብዙ ነፍሰ ጥሮች አሉ፣ ብዙ መጫቶች አሉ። በቃ መጫት ምን አይነት ነገር እንደሚያስፈልግ ማንም ሰው ያውቃል። እርጉዞች ለራሱ የትኛው ሚዲያ ነው መቶ የጠየቀን? ማንም የጠየቀን የለም። ስለዚህ ይሄ ነገር በአጭር ጊዜ መስተካከል አለበት። እዚህ ከመጣው ለራሱ እንደ ሰው በቃ ስቃለሁ። ይጫወታሉ፣ ግን ብታምንም ባታምን ለሌት ሶስት ሰዓት አራት ሰዓት ለራሱ አይሞላም እንቅልፍ የሚይዘኝ። ቤይሩትና ዱባይን ጨምሮ በተለያዩ መካከለኛው ምስራቅ ሀገራት በስደት መቆየቷን ወጣቷ ጠቁማ ስደትን ለራሱ ሞክሪያለሁ አምና ለራሱ በስንት መከራ ነው እኔ ከዚህ የደረስኩ። ሲሄድን በባህር ስመለስን በባህር የመጣሁበት አጋጣሚ አለ ግን የምን ለጅ ነው ላይ ነበርኩና፣ ከዛም የተለየ በቃ ይሄ ነው ብዙ ያገኘሁት። በዛ በቃ በሰው ሀገርም ስንሄድ ስንራብም ስንጠማም፣ በዛ በቃ ፈጣሪ ማመስገን ያለብህ በዛ ሁኔታ ማለት ነው። ግን እዚህ ላይ ደግሞ የባስ ነው ስታገኝ፣ በሀገር ላይ መንግስት ባለበት ላይ እንዴት ይሄ ችግር ሊፈጠር ይችላል? በቃ ስንቱ ህጻናት የወደቀ እየቀረ ስንቱ ነው አሁን። በቃ እንስሳት ምናምን ሲቅር ራ ያቆቧ እያለ ከብቶች ምናምን ስለሱ ስለነሱ አይነሳሽ አካባቢው እንዳለ ሸቷል ነው የሚባለው። ይሄን እንዴት ሊቀረፍ ይችላል? ከአሁን በኋላ በዚሁ ሁኔታ ነው የምንቀጥለው? ከስር ከስሯ የማይ የሚለየው ልጇን ቢሆን ጦርነቱና ስደቱ ካስከተለበት አለመረጋጋት በቅጡ አላገገመም። ስሜ ዳዊት ይባላል። የመጣት ከረ እየገባ ነው። ስንት አመት ነው ዳዊት? አስር አስር አመት በምን ምክንያት መጣ? በጦርነት ወይዘሮ አበባ ዘገየም ጦርነቱ በፈጠረባቸው ስጋት ከቆቦ ከተማ ዜሮ ሶስት ቀበሌ ተፈናቅለው ደሴ ከዘለቁት ውስጥ አንዷ ናቸው። በቃ ሳምንት ሙሉ ከባድ መሳሪያ ሲተኮስ ሲተኮስ እዚያው ገና ነው በርቀት ነው እያለ ዝም ብለን ኖር ነው። ከዚያ መጨረሻ ላይ የጥይት አርባ ቤት በላይታችን ነው የፈሰሰ። ዝም ብለን ማን እንዳለ ማን እንትና ሁሉም ነፍሳው ጭኙ እንወጣ ነው ሱ ነፍሳው ጭኑ እጆቼን ይዤ አሁን ባለቤቴ ነው እዛው ነው የቀረው ሞትድን አላውቅም። በቃ ዝም ብሎ ተበታትነን በየሰርፊያው ምንገር ላይ የሚጣፍ አለ ምንም ይላለ በቃ ዝም ብለን እኛ ሰው የሄዱ እያየነ ዝንቦ የራሱን እጁን ይ ነፍስ ያላወቁትን በጀ ይዘን መጣ። ከቆቦ ወልዳ በእግራችን የመጣ ነው። አሁን የሰፈራችን ዘንድሮ የተመረቀ ነው። እስጋን ታደስ የሚባል እዚያ ሙቷን መንገድ ላይ ሙቷን። እናቱ ወልዳኛ ጋር ነው የነበረችው። እናቱ እንኳ አላየች። ከቆየ በኋላ ልጅ ሙቷን ብለዋት ወልዳ እናቴቱ ጋር ያለቀስነ። እናቱም ቁም አልቀበረች። ጥይት መቶት ነው የገደለባት። መንገድ ላይ ነው ወድቆ የቀረ። አምስት ዓመት ሙሉ እያስተማሪ ከርማ ዘንድሮ ተመርቆላት ከመንገድ ነው የቀረባት። እናቱም አልቀበረችው። ወልዳኛ ጋር ሽስታ ወንድሙነቱ ጋር ተጣፋ ለ ደግሞ እንደ ደረሰ ስደት ለሴትና ለሕጻናት ይከፋል የሚል መልከት አላቸው። ወይዘሯ ሴት ብቻዋን በረሃ ገብታ ሴት ብቻዋን ምግር ገብታ እንኳን በሌሊት በቀን ሴት ብቻዋን እኛ ጋር አሁን አንዲት ኛ ጎረቤት ወልዳያ ግብት ስትል በጉሯ ከቆቦ ወልዳያ ገብታ ማታውኑ ያም ሆኖ የደሴ ከተማ ህዝብ ላሳያቸው ወገንተኝነት መስጋናቸውን ተፈናቃዮቹ ለግሰዋል። እግዚአብሔር ይመስገን በደሴ ነዋሪዎች በምግብ ለራሱ አልተራብንም ማለት እችላለሁ። ብዙ የሚያሟሉልን ነገር ለራሱ አለ። በቃ ሁሉም ሳይቀር የሴቶች ንጽና መጠበቂያ ሳይቀር ሳሙናው፣ ሁሉም ነገር ማለት ግን የሚያሳስበው እዛ ያሉት እንዴት እናግኛቸው እድሜ ደሴ ዙሪያ አልከፋንም። እዚህ ብንገባ ምንም የከፋነ ነገር የለም። ልጆቻችን እንደፈለጉ በልተው ጠጥተው እንደፈለጉ ሁነው አሁንም ተዝናንተው ነው የሚገኙት። እግዚአብሔር ይመስገን። የከተማዋ መንግስት ኮሚኒኬሽን ጉዳዮች መምሪያ ኃላፊ ምሳዬ ከደር ወደ ከተማዋ የሚገቡትን በርካታ ቁጥር ያላቸውን ተፈናቃዮች ኗሪው በምገባ ባለባሳት ና ቁሳቁስ ድጋፍ እንዲያደርግ ከማስተባበር ጀምሮ የተለያዩ ስራዎች እየተሰሩ መሆኑን ገልጸዋል። በመንግስትም ሆነ በህብረተሰቡ የሚደረገው ድጋፍ አበረታች ቢሆንም ከስደተኛው ቁጥር መጨመርና ከሚያስፈልጋቸው መሰረታዊ ግብአት አንጻር አሁንም እጥረቶች እንዳሉ ነው ያስረዱት። አሁን ላይ እንግዲህ በምግብ ዋስትና አደጋ መከላከል ና ዝግጁነት ኮሚሽንም ድጋፍ እየተደረገ ነው ያለው። በደቡብ ወሎ ከዛ ባሻገር ቀይ መስቀልም መጥቶ ለነዚህ አካላቶች ድጋፍ አድርጓል። በእርግጥ አሁንም በቂ አይደለም። ህብረተሰቡም ድጋፍ እያደረገ ነው፣ የመንግስት አካልም ድጋፍ እያደረገ ነው። ነገር ግን አሁን ስንንቀሳቀስ እያየ ነው ያለነው፣ በተለይ አልባሳት ላይ፣ ብርድ ልብስ ላይ ችግር አለ። አንጥፎ የሚተኙት ምንጣፎች ላይም በራሱ በጣም ችግር እንዳለባቸውን አሁን እየገለጹልን ያሉት እነዚህንም የህብረተሰቡ ትብብር እንዳደርግ አሁንም ኮሚቴ ተዋቅሮ እየተሰራ ነው ያለው በከተማ ደረጃ ከከተማዋ ጤና መምሪያ ጋር በመተባበር ግብረ ኃይል መቋቋማቸውን ገልጸው ከክረምቱ መግባት ጋር ተያይዞ ወረርሽኝ እንዳይከሰት የመከላከል ስራዎች እየተሰሩ ነው ብለዋል። በዚህ ችግር ተጋላጭ የሆኑት በአብዛኛዎቹ ሴቶችና ህጻናት፣ እድሜያቸው የገፉ አረጋውያን፣ ነፍሰ ጡር እናቶች በብዛት አሉ። በሁሉም መጠለያ ጣቢያዎች በአንድ ማደሪያ ክፍል ውስጥ ከሀምሳና ከዛ በላይ ሰዎች እንዳሉ እየተመለከትን ነው። እንግዲህ ችግሩ አሳሳቢ ነው። ይህንን ተመልክተን ተጨማሪ ጣቢያዎች እንዲከፈቱ ተደርጓል። ከዛ ባሻገር ደግሞ ከጤና ጋር ተቀናጅተን እየሰራ ነው። የከተማዋ ጤና መምሪያ ኃላፊ አብዱልሐሚድ ይመር ከክረምቱ ከቤቱ መግባት ጋር ተያይዞ ወረርሽኝ እንዳይከሰት የመከላከል ስራዎች እየተሰሩ ነው ብለዋል። እነዚህ ተፈናቃዮች ባረፉባቸው ካምፖች ላይ የሙያ ስብጥር ያለው ጤና ተቋማትና ከመምሪያ ኦፊሰሩ በማቀናጀት ምሪትና ምደብ አድርገናል። ይሄ ማለት በዋናነት የሚሰራው የወረርሽኝ መከሰትን መከላከል ፕላስ እነዚህ ወገኖች ሲመጡ ድንገት ነው የተለያየ የጤና ክትትል ያላቸው ሊኖሩ ይችላሉ። ስለዚህ ክትትል ላይ ያሉ ሰዎች መድኃኒታቸው እንዳይቋረጥ መዝግቦ የመለየት ነፍሰ ጡርናቶ ክትትል ሊኖራቸው ይችላል። ህጻናት ክትባት ረጥባቸው ይችላል እነዚህን በተገቢ ሁኔታ እስካሁን ባለን መረጃዎች ሁሉም ቦታዎች ላይ ይለይተናል። በከተማዋ ከ አንድ መቶ ሺህ የማያንሱ ተፈናቃዮች ሊኖሩ እንደሚችሉ ግምታቸውን ያስቀመጡት የመንግስት ኮሚኒኬሽን ጉዳዮች መምሪያ ኃላፊዋ ተመዝግበው እጃቸው ላይ የደረሰው ቁጥር ግን ሃምሳ አምስት ሺህ ገደማ እንደሆነ ጠቁመዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ወደ ተከታዩ ዘገባ እናልፋለን። የክረምቱ ዝናብ በተለያዩ በኢትዮጵያ አካባቢዎች አደጋዎችን ሊያስከትል እንደሚችል የኢትዮጵያ ብሔራዊ ሜትሮሎጂ ኤጀንሲ አስታውቋል። ሕብረተሰቡ ከሚመለከታቸው አካላት ጋር ሆኖ ጥንቃቄ እንዲያደርግም አሳስቧል። ፀሐይ ዳምጠው ዝርዝር አላት። በኢትዮጵያ አንዳንድ ቦታዎች ላይ መደበኛና ከመደበኛ በላይ ዝናብ እያገኙ እንዳሉ ሁሉ በዘንድሮ ክረምት ከመደበኛ በታች የዝናብ ስርጭት ያለባቸው አካባቢዎችም እንዳሉ የኢትዮጵያ ብሔራዊ ሜትሮሎጂ ኤጀንሲ ገልጸዋል። በኢትዮጵያ ብሔራዊ ሜትሮሎጂ ኤጀንሲ የአየር ትንበያ ባለሙያው አቶ ታምሩ ከበደ ለአሜሪካ ድምጽ በሰጡት መግለጫ ክረምቱ የገባው በአንዳንድ አካባቢዎች ወቅቱን መጠበቁን እና በሌሎች ደግሞ ዘግቶ መግባቱን አመልክተዋል። ብሔራዊ ሜትሮሎጂ ኤጀንሲ ዘንድሮ ትንበያ ሰጥቷል፣ የክረምት ትንበያ ባለፈው የግንቦት መጨረሻ አካባቢ። በዚህ መሰረት የዘንድሮ ክረምት ከአስራ ዘጠኝ ዘጠና ስድስት እንደ ፈረንጆቹ አቆጣጠር ሁለት ሺህ ስምንት እና ከሁለት ሺህ አንድ ጋር ተመሳሳይነት ወይንም ተቀራራቢነት ይኖረዋል ብሎ ትንበያ ሰጥቷል። የእነዚህን ዓመታት ወደኋላ ተመልሰን ትንተና በምናዘጋጅ በምንሰራበት ጊዜ አብዛኛዎቹ ቦታዎች ላይ መደበኛና ከመደበኛ በላይ የሆነ ዝናብ እንደነበራቸው ነው መረጃዎቹን የሚያሳዩት ከዚህ መነሻነት እንግዲህ የዘንድሮ የክረምት ሀያ ሀያ አንድ የክረምት ወቅትም በተለይ በምዕራብ አጋማሽ የሀገራችን አካባቢዎች ላይ ከመደበኛ በላይ ቀሪዎቹ የክረምት ዝናብ ተጠቃሚ ማለትም የሰሜን ምስራት መካከለኛው የደቡብ ደጋማ ስፍራዎች በተወሰነ መልኩ እንደዚህ ምስራቅ የሀገራችን አካባቢዎች ላይ መደበኛውን ፈር የተከተለ ዝናብ ይኖራል ብሎ ትንበያ አስቀምጦ ነበረም። ከዚህ መነሻነት እንግዲህ ባለፉት ሁለት ወራት የነበረውን በምናይበት ጊዜ አብዛኛዎቹ ቦታዎች ላይ መደበኛውን ፈር የተከተለ ዝናብ ያገኙ ሲሆን፣ በጥቂት የሰሜን ምስራቅ አካባቢዎች ላይ ከመደበኛ በላይ እንደነበረ ማየት ተችሏል። በዘንድሮ ክረምት ሀገሪቱ በጥቅሉ የሚጠበቀውን ያህል ዝናብ እያገኘች ቢሆንም በአንዳንድ አካባቢዎች ከመደበኛ በላይ ዝናብ እያገኙ መሆኑን በአንዳንድ ቦታዎች ላይ ደግሞ መቆራረጥ እንደነበር አቶ ታምሩ ተናግረዋል። በዚህ መሀል እንግዲህ አልፎ አልፎ ባሉት ቀናት የመቆራረጥ ሁኔታም ታይቷል። በተለይ በዚህ በአርሲና በባሌ አካባቢዎች ላይ ይህ ሁኔታ እንግዲህ የተከሰተው ለዝናብ መፈጠር አመቺ ሁኔታን የሚፈጥሩ የሚቴሮሎጂ ክስተቶች በተለይ የክረምት ድንበር ብለን የምንጠራው አይቲቪ ዜት የመዋዠቅ ሁኔታ አለ ማች ወደ ሰሜናዊ ንፍቀ ክበብ ከመደበኛ በላይ ተንጠልጥሎ ወይንም ደግሞ ወደ ላይ ሺፍት ያደረገበት ሁኔታ ነበረና ይህ ሁኔታ ደግሞ በደቡባዊ ክፍል ላሉት አካባቢዎች ላይ በተወሰነ መልኩ እጥረት ያስከተለበት ሁኔታ ተስተውሏል። በሌላ በኩል ቀሪዎቹ አካባቢዎች ላይ በቂ የሆነ ዝናብ እያገኙ እንደነበረ ነው ያየ ነው ማለት ነው። በዚህም ባሻገር እንግዲህ በ አንዳንድ ቦታዎች ላይ እንዲሁም ከበድ ያለ ዝናብም የተመዘገበበትን ሁኔታ አይተናል። የዘንድሮ ክስተት በእርግጥ በሐምሌ መጨረሻዎቹ አካባቢ ላይ የተከሰተው የዚህ የጉም በተለይ በመካከለኛው የሀገራችን አካባቢዎች አዲስ አበባን ጨምሮ በደጋማ ስፍራዎች ላይ ለከታታይ ቀናት ረዘም ላሉ ቀናት የተስተዋለበት ሁኔታን አይተናል። ነሐሴም ከገባ ወዲህ ደግሞ በአንዳንድ ቦታዎች ላይ እነዚህ የበረዶ የቀላቀለ ነጎድጓዳማ ዝናብም ተጽዕኖ እንዳሳደረ አይተናል። ያለፉት ከሞላ ጎደል እንግዲህ ይሄንን ነው የሚመስለው። የክረምቱ ወቅት አሁን የሚገኘው አጋማሽ ላይ መሆኑንና በአብዛኛው የሀገሪቱ አካባቢዎች ከባድና በረዶ የቀላቀለ ዝናብ ሊጥል እንደሚችል ገልጸዋል። በእርግጥ ሁሉም አካባቢዎች በተመሳሳይ ወቅት ክረምት ይገባል ማለት አይደለም። ክረምት የሚጀምሮ ከደቡብ ምዕራብ የሀገራችን አካባቢዎች ናቸው። እነዚህ አካባቢዎች ቀደም ብሎ በሚያዝያና በመጋቢት ላይ ረጅም የዝናብ ወቅትም ስላላቸው ከዛ የጀምርና ቀስ እያለ ወደ መካከለኛ ወደ ምስራቅና ወደ ሰሜን የሀገራችን አካባቢዎች ላይ እየተስፋፋ ይሄዳል እና ስለዚህ አሁንም የክረምት አጋማሽ ላይ ያለ ነው እና ክረምቱ እየተጠናከረም ነው ያለው። ስለዚህ በተጠናከረ ሁኔታ ቢያንስ እስከ መጪዎቹ አስር አስራ አምስት ቀናት የሚቀጥልበት ሁኔታ ነው የምናየው። ረዘም ላለ ሰዓታት፣ ደቂቃዎች የሚዘንብበት ሁኔታ ነው የሚፈጠረው እና በአጠቃላይ በቀጣዮቹ ቀናትም እነዚህ የክረምት ዝናብ ተጠቃሚ አካባቢዎች ላይ በተለይ ደግሞ ሰሜናዊ አጋማሽ ሀገራችን የምንለው እነ ትግራይ፣ አማራ አፋር፣ ምዕራባዊ ክፍል ቤንሻንጉል ጉምዝ፣ ምዕራብ እና መካከለኛ ኦሮሚያ፣ እንደዚሁም ደግሞ የደቡብ ህዝቦች ሰሜናዊ ክፍልና አርሲ አካባቢዎች ላይ ከመደበኛ በላይ እና እንደዚሁም መደበኛ የሆነ ዝናብ የማግኘት እድል ይኖራቸዋል ማለት ነው። በተለይ ጎርፍና የመሬት መንሸራተት አንዳንድ ቦታዎች ላይ ሊከሰት እንደምችል አቶ ታምሮ አስጠንቅቀው፣ ህብረተሰቡ በከተማም ሆነ በገጠር እንዲጠነቀቅ አሳስበዋል። አዋሽ ተፋሰስ አካባቢዎች በዚህ በአባይ ተፋሰስ አካባቢ ተፋሰስ አካባቢ የሚገኙ ቦታዎች ላይ በተለይ ደግሞ ለጎርፍ ተጋላጭ ተብሎ የሚታወቁት የምዕራብ መካከለኛ ኦሮሚያ፣ የደቡብ ህዝቦች እንደዚሁም ደግሞ ምዕራብ አማራ አካባቢዎች ላይ ጠንከር የሚል ስለሚችል ከወዲሁ ጥንቃቄ እንዲያደርጉ ብሔራዊ ሜትሮሎጂ ኤጀንሲን ያሳስባል። ከዚህም ባሻገር እንግዲህ በዚህ በመሀል በመሀል እንደዚህ ፀሐይ በጣም በምትወጣበት ጊዜ ከዛ መነሻነት የሚፈጠሩ የደመና ክምችቶች አሉ። በዛን ጊዜ ኮንቬክቲቭ ሬይን ወይም ደግሞ በአንድ ጊዜ በጣም ሀይለኛ ሻወር የሆነ ዝናብ ሊዘንብ ስለሚችል ያም እንግዲህ ጥንቃቄ ማድረግ አለበት። በከተሞችም ስንመለከት እንግዲህ የውሃ ፍሳሾች በሚዘጉበት ጊዜ ውሃ መሄጃ ስለሚያጣ ወደ ጎርፍና የሚቀየርበት ሁኔታ ስለሚኖር በከተሞችም አካባቢ የሚመለከተው አካል የከተማ አስተዳደሮችም ቢሆን ጥንቃቄ ማድረግ አለባቸው። ህብረተሰቡንም አዌር ማድረግ አለባቸው። ቦታ እነዚህ የተዘጋጉ ቱቦዎችንም እንደዚሁም መከፋፈት አለባቸው ነው የምንለው። ከጥቂት ቀናት በፊት በአዲስ አበባ በተለያዩ ቦታዎች በጣለው ዶፍ ዝናብ የደረሰው ጎርፍ መከኒሳ አካባቢ የስምንት ሰው ህይወት ማጥፋቱንና ንብረት ላይ ጉዳት ማድረሱ ተዘግበዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ ዝግጅቶቻችን ተጠናቀዋል። በሁሉም ስፍራ ባሉ መላ ባልደረሞቻችንና በዕለቱ ዋና አዘጋጅ ሰለሞን አባተ ስም የምሰናበታችሁ ሳስተናግዳችሁ ያመሸው ጽዮን ግርማ ነኝ። ስርጭቱን በማቀናበር ንጉሱ ታምሬ አብሮን ነበር። በእኛ በኩል ሰላም፣ በደን አደሩ። በነገው ምሽት የቅዳሜ ፕሮግራማችን እንገናኛለን። መልካም ምሽት